ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። I stand behind it. I guarantee it. They know that, even if they don't know me any more than they know the, the the chairman of General Mills. DJ Fatu, my man. God loves me. This is a DJ Fatsu exclusive. Africa's live with DJ. እንደምን አመሻችሁ፣ የተከበራችሁና የተወደዳችሁ የጋቢና ቪኦኤ አድማጮች። በዲጄ ፋትሱ መግቢያ ጀምረን እንግዲህ በሴት ድምፅ ጽዮን ግርማ ምሽቱን አብሬያችሁ ልቆይ እዚህ ስቱዲዮ እገኛለሁ። ዲጄ ፋትሱ ዛሬ የለም። እንግዲህ የአርብ ምሽት ሙዚቃ ከዲጄ ፋትሱ ጋር ነበር ስታሳልፉ የቆያችሁት። በአሁኑ ሳምንትና በሚቀጥለው ሳምንት ግን ዲጄ ፋትሱ አይኖርም። ጽዮን ግርማ አብሬያችሁ እቆያለሁ። ለዛሬ ምሽትም የአርብ የጥር 19 ቀን የአርብ ሙዚቃ ምሽት ዘፈኖቹ መራርጬ ወደ እናንተ አደርሳለሁ። ሞክቢል የቤሮ ፕሮግራሙን መመብራት አብሮኝ ይቆያል። ጀስቲን ቱዌት ደግሞ ቴክኒኩን እየተቆጣጠረ ከኛ ጋር ያመሻል። Come over and start up a conversation with just me, and trust me, I'll give it a chance. Now take my hand. Stop it and man on the jukebox, and then we start to dance. And now singing like, girl, you know I want you. say ምንም ዘፈን አይቀርም በራሴ ምርጫ የራሴን የምሽቱ ምርጥ ምርጥ ሙዚቃዎች እየጋበዝኳችሁ አብሬ አመሻለሁኝ። እንግዲህ የመጀመሪያ የሙዚቃ ምርጫ የማደርገው እውቋ አሜሪካዊት ድምፃዊት፣ እንደዚሁም ደግሞ የዘፈን ግጥምን በመጻፍ ትታወቃለች። አሁን አሁን በጣም በአሜሪካ የሙዚቃ የደረጃ ሰንጠረዥ ላይ ከ2018 ጀምሮ ዘፈኖቿ እየታወቁላት መተዋል። ራቸል ፕላተን። የመጀመሪያ የዜማ ምርጫ የማደርገው እሱን ነው። ራቸል ፕላተን ፋይት ሶንግ can make an explosion and all those things. And emotion, like how a single word can make a heart open. I might only have one match, but I can make an explosion. This is my fight song. Take back my. Life. የምትከታተሉት የአርብ ምሽት የጋቢና ሙዚቃን ዝግጅት ነው። እንግዲህ በመግቢያ ላይ እንደጠቀስኩት ዲጄ ፋትሱ ዛሬ ለማብሬያቸው የማመሸው ጽዮን ግርማ ነኝ። ዝግጅታችን ደግሞ በመደበኛው የአሜሪካ ድምጽ የምሽት ፕሮግራማችን ላይ እየተላለፈ ነው። እንደዚሁም ደግሞ በፌስቡክ ዝግጅታችንን የምትከታተሉ በአሁኑ ሰዓት እያዳመጣችሁት እንደሆነ ተስፋ አድርጋለሁኝ። ያ መጀመሪያ ላይ በመግቢያ ያስደመጥኳችሁ ሙዚቃ አሜሪካዊቷ ድምፃዊ ሪቻል ፕላተን ፋይት ሶንግ ስትል የተጫወተችውን ዜማ ነው። አሁን ደግሞ ወደ ኢትዮጵያ ሙዚቃ እንሻገራለን። ጥላሁን ገሰሰ ነው የሙዚቃው ንጉስ። ጥላሁን ገሰሰ በጣም ተወዳጅ የሆኑ ስራዎች አሉት። ከዚህ ውስጥ ደግሞ አንዳንድ ነገሮችን ለምሽቱ መርጫለሁ። ነገሮች ብዙ ያስገርሙ አንዳንድ ነገሮች ብዙ ያስቡኛል ስቴም ሀሳቤ ማብረው አለ የቀን አጋጣሚ አስመስሎ የሚያሳይ ሁሉንም ተስማሚ አንዳንድ ቀን አለ ከቀኖች ቀፋፊ በማይረባ ምክንያት ስሜት ናስከፊ አንዳንድ ሰው አለ በገዳም ያበራ በጥንቶቿ ሳሎ መርዙ የሚነዛ አንዳንድ ሰው አለ። ቁም ነገር አዋቂ በመልካም ምባሮ ለሰው ተጨናቂ አንዳንድ ነገሮች ብዙ ያ አንዳንድ ነገሮች ብዙ ያስጉኛል። ክዝብቴም ሀሳቤም አብረው ይስቃሉ። ደርሶ እንደገባቸው እንደሚያውቁት ሁሉ አንዳንድ ነገሮች ጥላሁን ገሰሰ ነበር የተጫወተልን። እንግዲህ የምትከታተሉት የአርብ ምሽት ሙዚቃ ነው። አስከትዬ ደግሞ የምጋብዛችሁ እንግሊዛዊው ድምፃዊ፣ የዘፈን ግጥም ጸሐፊ የኤድ ሽረንን ዘፈን ነው። ኤድ ሽረን በጣም የሚታወቅበት ዘፈን ቲንኪንግ አውትላውድ የሚለው ነው። እንግዲህ ኤድ ሽረን በጣም መታወቅ የጀመረው በተለይ በ2013 ከኤልተን ጆን ጋር የሙዚቃ አዋርድ ላይ የተጫወታቸውን ዜማዎች ነው። እንደዚሁም ከታይለር ስዊፍት ጋር ይጫወት ነበር። አሁን ደግሞ ሼፖፉ ሼፖፍ ዩ የተሰኘው ዜማው የአሜሪካ የደረጃ ሰንጠረዥ ቢልቦርድ ላይ በአንደኛ፣ በሁለተኛ፣ በሶስተኛ ደረጃ ላይ ተቀምጦለታል። በጣም ተወዳጅ ዘፈን ነው። ሼፕ ኦፍ ዩ ኤድ ሺረን She'd smell like you everyday discovering something Up the plate. Mm -hmm. We talk for hours and hours about the sweet and the sour And how your family's doing okay mm -hmm. And leaving, getting a taxi Kissing the backseat Tell the driver make the radio play And I'm singing like Girl, you know I want your love Your love was handmade for somebody like me coming now, follow my lead ኤድ ሺረንን ሼፕ ኦፍ ዩ እንደወደዳችሁ ተስፋ አደርጋለሁ፣ ምክንያቱም ከስቱዲዮ ባሻገር ያሉት ፕሮግራሙን በመምራት ላይ የሚገኘው ሞክቢል ያቢሮ ና ጀስቲን ትዌትስ እየደነሱ እየተወዛወዙ ዘፈኑን ሲሰሙ አብረው እየዘፈኑ ሲሰሙ ይታየኛል። ና እንግዲህ ኢህ አድማጮችም እንደወደዳችሁ ተስፋ አደርጋለሁ። አሁን ደግሞ ወደ ኢትዮጵያውያን ድምፃውያን ነው የምመለሰው። ሸዋንዳኝ ኃይሉ ኃይሉ ስጦታሽ በሚል አውጥቶት ከነበረው አልበሙ ላይ ስጦታሽ የተሰኘውን ዘፈን ነው አስከትዬ የምጋብዛችሁ። ስጦታሽ አብሯችሁ ከኤድ ሺረን በኋላ ከእናንተ ጋር ይቆያል። Hãy subscribe lâu kênh Ghiền ra Gõ nghĩ không bỏ lỡ những video hấp dẫn the new тяни, раз የሸዋንዳኝን ስጦታሽ የሸዋንዳኝ ኃይሉ ስጦታሽ የተሰኘውን ዘፈን እንደወደዳችሁ ተስፋ አደርጋለሁኝ። ከሸዋንዳኝ ደግሞ አሁን ወደ እንግሊዝኛ ዘፈን መልሳችኋለሁ። ክሎዘር ዘ ቼንስሞከርስ በሃልሲ ታጅበው የተጫወቱት ዜማ ነው። ቀጣዩ ምርጫዬ እሱ ነው። የአርብ ምሽት ሙዚቃ Just fine before I met you. I drink too much and that's an issue, but I'm okay. Hey, you tell your friends it was nice to meet them, but I hope I never see them again. I know it breaks your heart. Moved to the city and I broke down in a broke-down car four years no calls. Now you're looking pretty in a hotel. Sheets right off the corner of oh, the mattress that you stole from your roommate back in Boulder. Ooh. We. In ፒትስበርግ የቼን ስሞከርስን በሄልሲ ታጅበው የተጫወቱትን ሙዚቃ ነበር ያስደመጥናችሁ። እንግዲህ የምትከታተሉት የጋቢና ቪዮኤን የአርብ ምሽት ሙዚቃ ነው። ዲጄ ፋሱ እንደተለመደው የለም፣ ጽዮን ግርማ ነኝ ብሬያችሁ እያመሸ ያለሁትኝ። አሁን ደግሞ ወደ አማርኛ ዘፈን እናልፋለን። ጂጂ ሰው አርገኝ ስትል የተጫወተችውን መደበልኝ ሰዓት እየተጠናቀቀ እንደሆነ ሞክቢል ያቤሮ ከስቱዲዮ እየነገረኝ ነው። ስለዚህ የዘጋጀኋቸውን የዘፈን ምርጫዎች አጠር አጠር እያደረኩ ወደዚያው አምራለሁ። ጀስቲን ቲምበርሌክ ካንት ስቶፕ ዘ All through my city, all through my home. We're flying up no ceiling when we in our zone. I got that sunshine in my pocket, got that good soul in my feet. I feel that hot blood in my body when it drops. Ooh, I can't take my eyes off of it. Moving so phenomenally. Come on, like the way we rock it, so don't stop. On. I don't need no reason. Don't be control. I fly so high, no ceiling when I'm in my zone. Cause I got that sunshine in my pocket. Got that good soul in my feet. I feel that hot blood in my body when it drops. Ooh, I can't take my eyes off of it. Moving so phenomenally. You're more like the way we rock it. So don't stop that. በወጣቱ አሜሪካዊ ተዋናይ፣ ድምፃዊ የዘፈን ግጥም ጸሐፊ ጀስቲን ቲምበርሌ ካንት ስቶፍ ዘ ፊሊንግ ዘና እንዳላችሁ ተስፋ አደርጋለሁ። አሁን ደግሞ ወደ ኢትዮጵያዊው ድምፃዊ የዘፈን ግጥም ጸሐፊ ቴዲ አፍሮ ሰባ ደረጃ ነው የምወስዳችሁ። ሲመሽን እቀላኝ መጣዎች ብዬ ሳይከብደኛ እርምጃ በሰባት ደረጃ ሳርጌ በፍቅር ማነቀው ዶሮ እንዳይል በከንቱ እሬአቺል ወዶ ክራሩ ውስጥ ሰሚ ብክ በይ ቆሜ አለው ከበርሽ ማዶ ሲመሽ ወደ ማታ ማታ ማታ አቤት ያንቺ ፍቅር ሲበረታል ሲበሽ ወደ ማታ ማታ ማታ ብቅ በ ሲቀረፍ ክራር ሲመታ

See my shoulder, Matty.

ቴዲ አፍሮ ከሁለት ዓመት ተኩል በፊት አካባቢ እንደው በግምት ነው የለቀቀው ነጠላ ዜማ ሰባ ደረጃን ነበር ያስደመጥ ናችሁ። እንግዲህ ይሄ ዘፈን በወቅቱም ተወዳጅ ነበር፣ አሁንም ድረስ ብዙ በርካታ ቦታዎች ዘፈኑን እንሰማዋለን። ስትከታተሉት የነበረው የጋቢና ቪዮኤን የአርብ ምሽት ሙዚቃ ነው። እንደተለመደው ዛሬ ዲጄ ፋትሱ ስላልነበረ ጽዮን ግርማ ነኝ ዘፈኖቹ ምራርጬ አብሬያችሁ ያመሻውት በቴክኒኩ ደግሞ ሞክቢል ያቤሮ ነበር ጀስቲን ትዊትስም ፕሮግራሙን የቴክኒኩን ሁኔታ በመቆጣጠር አብሮን አምሽቷል። አሁን ልሰናበታችሁ ነው። ስሰናበታችሁ ግን እንዲሁ በባዶ አይደለም አንድ ሙዚቃ ጋብዤ ነው። ኢትዮጵያዊ የዘር ግንድ ያለው ካናዳዊው አቤል ተስፋዬ በመድረክ ስሙን ደ ዊክንድ ስታር ቦይ ከተሰኘው አልበሙ ላይ ስታር ቦይ የተሰኘውን ዜማ ጋብዤ ነው። በሚቀጥለው ሳምንት በሌላ ምርጥ ዝግጅት ተመልሼ እመጣለሁ። ለዛሬ አብሬያችሁ ያመሻው ጽዮን ግርማ ነበርኩ። Star boy. The weekend got I've brought Trump shoe Then I don't need a son of peace. Twenty racks a table cut from everything. Cut that every into skinny pieces. Then she clean up with her face, but I love my baby You talking money, need a hearing aid. You talking about me, I don't see a shade. Switch on my side like the kinny lane. Switch on my core if I kill any pain. To you down. Cleaner with a face, when I love my baby. I, you're talking money, need a hearing aid. You're talking about me, I don't see the shade. Switch on my side, I like to get any lame. Switch on my car, if I can any pain.